ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ፣ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞቹን ይዞ አሁን ይጀምራል። ሰላም! የተወደዳችሁና የተከበራችሁ አድማጮቻችን ይህ ዓለም አቀፉ የአድቬንቲስት ሬዲዮ የአማርኛ ክፍል ዝግጅታችን ነው። እንደተለመደው በየሳምንቱ ይዘንላችሁ የምንቀርበውን የጥያቄና መልስ ፕሮግራማችን ይዘንላችሁ ቀርበናል። ዛሬ ደግሞ የተለያዩ ወንድሞች የላኩትን ጥያቄ ይዘን ቀርበናል። ለሚኖረን ጊዜ እግዚአብሔር አምላክ ከሁላችን ጋር ሆኖ እንዲያስተምረን አጭር ጸሎት በማድረግ ወደ ፕሮግራማችን እንገባለን። የሰማይ አባታችንና መድኃኒታችን ሆይ ስለዚህ ጊዜና ሰዓት እጅግ አድርገን እናመሰግንሃለን። የሰማይ አባት እውነትን፣ የምታስተምር ወደ እውነት ሁሉ የምትመራ ቅዱስ መንፈስህን ስለምትልክልንና አብሮን ስላለ እጅግ አርገን እናመሰግናሃለን። የሰማይ አባት በተለየ ሁኔታ ዛሬ በሚኖረን ጊዜ እኔም ከዚህ ከስቱዲዮ ያንተን ፍቃድ የሆነውን ቃልህን ሳሰራጭ በተለያየ ስፍራ ሆነው ይህንም ፕሮግራም የሚከታተሉትን ወንድሞቼንና ወገኖቼን ሁሉ በተለየ ሁኔታ እንድትባርካቸው ለምናለሁ። ጊዜያችንን ሁሉ ባርክልን፣ አብርሃኑን በክርስቶስ ኢየሱስ ስም አሜን። ዛሬ እንግዲህ ወደ ተላኩልን ጥያቄዎች ከመሄዳችን በፊት ባለፈው ሳምንት ወንድማችን ካሴ አንድ ጥያቄ ልኮልን ያንን ጥያቄ መልስ ሰጠን ነበርና፣ በዚህ ሳምንት ወንድሜ ካሴ የጠየቁት ጥያቄ መልስ መቼ ነው የሚመለሰው ብሎ በጠየቀኝ ጊዜ ፕሮግራሙ እንደተላለፈ ባለፈው ሳምንት ነግሬው ነበርና፣ ነገር ግን እንደ አጋጣሚ ሆኖ ያንን ፕሮግራም ስላልሰማው በጣም ቅር ተሰኝቶ ነበርና፣ በመጀመሪያ የወሰንኩት ውሳኔ የፕሮግራሙን እንደገና ማስኬድ ወይም እንደገና መድገም የሚል ሐሳብ ነበረ። በኋላ ላይ ግን የሌሎችን የአድማጮቻችንን መልስ መስጠት ስላለብን የወንድሜን ካሴን ጥያቄ እንደገና በማንሳት አጭር መልስ ሰጥቼ ወሌሎች ወንድሞች ወደ ላኩት ጥያቄ አመራለሁኝ። ወንድማችን ካሴ የላከው ጥያቄ ስለ መጨረሻው ዘመን ነው እና በማቴዎስ ወንጌል ምዕራፍ 24 ላይ በተለይ ጦርነትን በሚመለከት የተሰጡት ማስጠንቀቂያዎች በዓለም ላይ አልተፈጸሙም ወይ ወይም ደግሞ ማብቂያ የላቸውም ወይ የሚል እደምታ ያለው ጥያቄ ነው እና እንግዲህ በማቴዎስ ወንጌል ምዕራፍ 24 ከቁጥር 6 ጀምሮ ጦርነት የጦርነት ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ ዳሩ ግን መጨረሻው ገና ነው። ህዝብ በህዝብ ላይ፣ መንግስት በመንግስት ላይ ይነሳልና ረሃብም፣ ቸነፈርም፣ የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጣር መጀመሪያ ናቸው ይላል። ስለዚህ ስለ ጦርነት ይህን ያህል ያወራል በማቴዎስ ወንጌል ምዕራፍ 24 ላይ፣ በማርቆስ በሉቃስ ወንጌል ምዕራፍ 21ም ተመሳሳይ የሆነ ቃል እናገኛለን። ስለዚህ እንግዲህ በጣም ትልልቅ ጦርነቶች በአለም ላይ የአንደኛ የዓለም ጦርነት፣ ሁለተኛ የዓለም ጦርነት፣ ሌሎችም የቪትናምና የአሜሪካ ጦርነት፣ የኮሪያ የሁለቱ ኮሪያዎች ጦርነት ለረጅም ጊዜ የቆየ እንደገና ደግሞ የእስራኤልና የእስራኤልና የፍልስጤም ጦርነት በሚመለከት በተለይ ደግሞ በጣም የሚታወቀው በጣም የሚታወቀው ደግሞ የስድስቱ ቀን ጦርነት የሚባለው በእስራኤልና በአረቦች መካከል የተደረገ ጦርነት እና በጣም ብዙ ጦርነቶች ተደርገዋል። አሁንም ደግሞ እየተደረጉ ነው ያሉት። በተለይ የሩሲያና የዩክሬን ጦርነት አሁን ዓለምን በጣም እያናወጠ ነው ያለው። በተጨማሪም የእስራኤልና የ ሀማስ ጦርነትም ደግሞ እንደዚህ እየተደረገ ነው። እና እነዚህ ምልክቶች እስከ መቼ ድረስ ነው የሚዘልቁት? ወይም ደግሞ ምልክትነታቸው አላበቃም ወይ? እነዚህ ከታዩ በኋላ የኢየሱስ ክርስቶስ መምጣት አይሆንም ወይ የሚል አይነት ንድምታ ያለው ጥያቄ ነው። ነገር ግን አንድ ነገር ማወቅ ያለብን ጌታችን የኢየሱስ ክርስቶስ ሊመጣ ሲል የሚሆኑ ምልክቶች ናቸው። ጦርነትም አንዱ ምልክት ነው። ስለዚህ በጦርነት በኩል አሁን ዋናው ጥያቄያችን ሊሆን የሚገባው ነገር ምንድን ነው? እነዚህ ምልክቶች ተፈጽመዋል ወይ? አንድ ሁለተኛ ደግሞ ምልክቶቹ ታይተዋል ወይ? የሚል ጥያቄ ነው ማንሳት ያለብንና ጦርነትን በሚመለከት በክርስቶስ ዘመን በጣም ጥቂት ነበረ ጦርነት የነበረው እና እንደዚህ እንዳሁኑ እንደምናየው አይነት አልነበረም። እና በጣም ብዙ ጦርነቶች ትሰማላችሁ ብሎ ነው ክርስቶስ የተናገረው። እና በዛን ዘመን ብንሆን ምን ትንንሽ ግጭቶች በሚኖር ባሉበት በዛ ዘመን ስለ ጦርነት ሊሆን አይችልም የሚል ወይም ደግሞ እንዴት ሊሆን ይችላል የሚል ጥያቄ ልናነሳ እንችላለን። ነገር ግን ዛሬ ጦርነቶችን እኛ በጣም ኃይለኛ የሆኑ ጦርነቶችን የተመለከትን ሰዎች የጌታ የኢየሱስ ክርስቶስ የተናገረው ትንቢት ተፈጽመዋል። ስለዚህ ይሄ የሚያሳየን ምንድን ነው? ክርስቶስ በቅርብ እንደሚመጣ ያሳየናል ብለን ጦርነቱንም እንደ አንድ ምልክት ቆጥረን ምልክቱም እንደተፈጸመ አውቀን ለየጌታችን የኢየሱስ ክርስቶስ ምጽአት በቅርብ እንደሚሆን ተገንዝበን እንድንዘጋጅ ለእኛ ምልክት ይሆን ዘንድ የተሰጡ ናቸው ማለት ነው። ስለዚህ ይሄ የሚያሳየን ይህንን እንደሆነ ነው መገንዘብ ያለብን እና አሁን ጦርነትና የጦርነት ወሬ ከመስማትም ዘልቀን ማየትም ችለናል። በአካባቢያችን ሲደረግ አይተናል። በአገራችን ውስጥ ህዝብ በህዝብ ላይ ፣ መንግስት በመንግስት ላይ እንደተነሳ ባለፉት ዘመን አይተናል። አሁንም ደግሞ እንደዚሁ የህዝብ በህዝብ ላይ ጦርነት በአገራችን በአይናችን ፊት እየታዩ ናቸው። ስለዚህ እነዚህ ሁሉ የሚያሳዩን የክርስቶስ ኢየሱስ ምጽአት እጅግ እንደቀረበ ነው የሚያሳየንና ኦረዲ ይሄ በጦርነት በኩል የተነገረው ትንቢት ጠቅላላ መፈጸሙን አውቀን ለጌታ ለኢየሱስ ክርስቶስ ምጽአት ራሳችንንና ሌሎችን ማዘጋጀት አለብን የሚል ነው መልሳችን። እንግዲህ ባለፈው ሳምንት ይህንን መልስ ሰጠን ነበረ። ዛሬም ደግሞ ይህ አጠናክረን የምንገልጽልህ ይህንን ነው። ስለዚህ እንግዲህ ዋናው ነገር ሁሉም ሌሎችም ቸነፈር ለምሳሌ ዓለም አቀፍ ቸነፈር በጥቂት ጊዜያቶች ነበረ በአለም ላይ የሆነው። አሁን ባለፈው ያየነው የኮሮና ቸነፈር ግን እጅግ በጣም ዓለም አቀፋዊ የሆነ ከዳር እስከ ዳር ዓለምን ያንቀጠቀጠ ቸነፈር ሆኗል። ስለዚህ እንግዲህ ከዚህ የበለጠ ወደፊት ሊመጣ ይችላል እናውቃለን። ግን የሆነ ሆኖ ዛሬ ይሄ የሚያሳየን ነገር ዓለም አቀፋዊ ቸነፈር ባህልናችን ፊት መፈጸሙ የኢየሱስ ምጽዓት በቅርብ መሆኑን የሚያሳይ መሆኑን ማወቅ አለብን። ሌሎችም ሁሉ ምልክቶች ዓላማቸው ወይም ታርጌታቸው የክርስቶስ ምጽዓት መቅረቡን እንደሆነ ተገንዝበን እንድንዘጋጅ እግዚአብሔር ይርዳን። ወደ ሌላው ጠያቂያችን እናመራለን። ሌላው ጠያቂያችን ደግሞ ሁል ጊዜ ጥያቄ የሚልክልን ወንድማችን ሀብታሙ ከምዕራብ ዞን ነው። ወንድማችን ሀብታሙ በርከት ያሉ ጥያቄዎች ወደ አምስት የሚጠጉ ጥያቄዎችን ልኮልናል። ዛሬ ግን ሶስት የሚሆኑትን ጥያቄዎቹን እንመልሳለን። የመጀመሪያው ጥያቄ ስለ መነጠቅ ነው እና ወንድማችን ሀብታሙ መነጠቅ ምንድን ነው ብሎ ይጠይቃል። መነጠቅ ማለት ምንድን ነው ብሎ ይጠይቃል። በመጽሐፍ ቅዱስስ የትኛው ክፍል ጋር ይገኛል? ወይም ስለዛ የሚያወራው የመጽሐፍ ቅዱስ ክፍል የት ነው የሚገኘው የሚል ጥያቄ ነው። እንግዲህ በአንደኛ ተሰሎንቄ ምዕራፍ አራት ላይ ሄደን በምንመለከትበት ጊዜ ስለ ጌታችን የኢየሱስ ክርስቶስ ምጽአት ጳውሎስ ይነግረናል። እና ጳውሎስ ሲናገር እንደዚህ ነው የሚለው ለተሰሎንቄ ሰዎች። ከቁጥር 13 ጀምሮ፣ አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 ጀምሮ እንደዚህ ይላል። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንድታዝኑ እንዳታዝኑ አንቀላፍተው ስላሉ ታውቁ ዘንድ እወዳለሁኝ ኢየሱስ እንደሞተና እንደተነሳ ካመንን እንዲሁ በኢየሱስ ያንቀላፉ እግዚአብሔር ከእርሱ ጋር ያወጣቸዋልና በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪ መጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ መላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱ አስቀድመው ይነሳሉ። ከዚህም በኋላ እኛ ሕያዋን ሆነን የምንቀር ጌታን በአየር ለመቀበል ከነርሱ ጋር በደመና እንነጠቃለን፣ እንዲሁም ሁል ጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ ይላል። እንግዲህ ስለ መነጠቅ በአዲስ ኪዳን ውስጥ ቀጥታ የተነገረበት ቦታ ቢኖር በዚህ በአንድያ ተሰሎንቄ ምዕራፍ አራት ላይ እንደሆነ እናያለን። በአንደኛ ተሰሎንቄ ምዕራፍ አራት ቁጥር አስራ ስድስት ላይ እና አስራ ሰባት ላይ ሄደን ስንመለከት እንደዛ ነው የሚለው በጌታ ጌታ ራሱ በትእዛዝ አለቃ በመላእክት ድምፅ በእግዚአብሔር መልአክ ከሰማይ ይወርዳል፣ በክርስቶስ የሞቱት አስቀድመው ይነሳሉ። ከዚህም በኋላ እኛ ሕያዋን ሆነን የምንቀር ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን፣ እንዲሁም ሁል ጊዜ ከጌታ ጋር እንሆናለን ይላል። ቁጥር 17 አንደኛ ተሰሎንቄ ምዕራፍ 4 ቁጥር 17 እንነጠቃለን ይላል። ስለዚህ መነጠቅ ማለት ምን ማለት ነው? እንግዲህ ጌታ ኢየሱስ ክርስቶስ በሚመጣበት ጊዜ አዲስ አካል ለብሰን ከእኛ በፊት አስቀድመው ሙታን ይነሳሉ። የማይሞት የማይበሰብስ ስጋ ለብሰው ከመቃብር ወጠው በአየር ላይ የመጣውን በአየር ላይ ያለውን ከመላእክት ጋር የመጣውን ጌታ ኢየሱስ ክርስቶስን ለመገናኘት ይነጠቃሉ። ይነጠቃሉ ማለት ምን ማለት ነው? በሌላ አነጋገር ግራቪቲ፣ ወይም የምድር ስበት አይዛቸውም ማለት ነው። በአየር ላይ ይሄዳሉ ማለት ነው። መነጠቅ ማለት በአየር ላይ መሄድ፣ በአየር ላይ ተንሳፎ ወደ ደመናው መሄድ፣ ወደ ደመናው ነው የሚለው እና ክርስቶስ በደመናው ላይ ነው ያለው። ወደ ደመናው መሄድ መሆኑን እናያለን። እና የሞቱት አስቀድመው ይነሳሉ። ከዛ በኋላ የማይሞት የማይበሰብስ ስጋ ለብሰው በአየር ላይ በደመና የመሬት ስበት ሳይዛቸው ምንም መንሳፈፊያ ፓራሾት ምንም ነገር ሳያስፈልጋቸው በቃ ብድግ ብለው በአየሩ ላይ ልክ እንደ አንዲት ምን ልበል ገለባ ወይም አንድ የሆነ ነገር ንፋስ ብድግ አድርጎት ወደ ላይ እንደሚወስደው እንደዛው ብድግ ብለው መሬት ስበት ሳይዛቸው ወደ ደመናው ይሄዳሉ። እኛም ደግሞ ቆመን ያለን ጻድቃኖች ይላል። እኛም ቆመን ያለን ጻድቃኖች እንደነሱ የማይሞት የማይበሰብስ ስጋ እንለብሳለን፣ በቅጽበተ ዐይን እንለወጣለን ነው የሚለው አንደኛ ቆሮንቶስ ምዕራፍ 15 ላይ ሄደን ስንመለከት እና ተለውጠን፣ ይህ የሚሞተው የማይሞተውን፣ ይህ የሚበሰብሰው የማይበሰብሰውን ይለብስና ከእነሱ ጋር ተከታትለን መጀመሪያ እነሱ ቀጥለን እኛም የመሬት ስበት ትለቀናለች በአየር ላይ እየተንሳፈፍን ወደ ደመና ወደ ኢየሱስ እንሄዳለን ነው የሚለው ስለዚህ መነጠቅ ማለት የመሬት ስበት ሳይዘን ወደ ሰማይ ከፍ ከፍ ከፍ ብለን በደመና ላይ ካለው ከጌታ ከኢየሱስ ክርስቶስና ከመጡት መላእክቶች ጋር መገናኘት ማለት ነው። ስለዚህ ይሄ እንደምታየው ከሆነ ከዛ እንገናኛለን። ከዚህም በኋላ ቁጥር 17 የሚለው ከዚህም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከነርሱ ጋራ አስቀድመው ከተነጠቁት ወይም አስቀድመው እየተንሳፈፉ ወደ ደመናው ከሄዱት ሙታን ጻድቃኖች ጋር በደመና እንነጠቃለን። እንዲሁም ሁልጊዜ ከጌታ ጋር እንሆናለን። ኦኬ አብረን ከጌታ ጋር እንሆናለን እና ስለዚህ ሞተው አይቀሩም። እነዚህ ጻድቃን በጌታ ያመኑ ሰዎች ሞተው አይቀሩም። አንድ ቀን የማይሞት የማይበሰብስ ሥጋ ለብሰው ይነሱና በደመና ተነጥቀው ክርስቶስ ጋር ይገናኛሉ የሚል ማጽናኛ እነዚህ ሞተው የቀሩት ወንድሞቻችን ብለው በጣም እያለቀሱ ላሉት የተሰሎንቄ ሰዎች ማጽናኛ ነው የሚሰጣቸው ጳውሎስ ማለት ነው። ስለዚህ በዚህ ቃል እርስ በርሳችሁ ተጽናኑ ብሎ ስለ መነጠቅ የተነገረበት ስፍራ ይሄ እንደሆነ እንመለከታለን ማለት ነው። ስለዚህ እንግዲህ ጌታ ኢየሱስ ክርስቶስ ሲመጣ በመላእክት አለቃ ታጅቦ በሚመጣበት ጊዜ የሚሆነው ትንግርት ይሄ ነው። እንግዲህ አስቀድመው የሞቱት ጻድቃን ይነሳሉ። ጻድቃን፣ ኃጢአተኞች አይደሉም ጻድቃን ብቻ ይነሳሉ። ከዛ በኋላ ተለውጠው አዲስ አካል ለብሰው ይነጠቃሉ ወደ ጌታ ወደ ሰማይ ወደዛ ዳመናው ጋር ክርስቶስ ወዳለበት። ከዛ በኋላ ቆመን ያለን ጻድቃን ደግሞ ከመቅስፈት አይን እንለወጥና ከእነሱ ጋር ተያይዘን ክርስቶስን ለመቀበል ወደ ዳመናው አብረን እንሄዳለን። ከዛን ጊዜ ጀምሮ ልብ እንድትልልኝ የምፈልገው ወይም አድማጮች ልብ እንዲሉ የምፈልገው ሁል ጊዜም ከጌታ ጋር እንሆናለን ነው የሚለው ቁጥር 17 እንደዛ ነው የሚለው። እና ይሄ በደንብ ቁጥር 17 ማስተዋል ይኖርብናል። እንደገና ነበዋለሁ ከዚህም በኋላ እኛ ሕያዋን ሆነን የምንቀረው ከዛ ሞት የለም። ከዛ በኋላ በቃ ከዚህ ቅስበት በኋላ ሕያው ሆነን ነው የምንቀረው። ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን፣ ከእነርሱ ጋር በደመና እንነጠቃለን። እንዲሁም ሁል ጊዜ በቃ ከዛሽ ጊዜ ጀምሮ ከጌታ ጋር ተገናኘን ማለት አደለ። ከዛ በኋላ ሁል ጊዜ ነው የሚለው መጽሐፍ ቅዱስ፣ ከጌታ ጋር እንሆናለን ነው የሚለው። ስለዚህ እንግዲህ በአየር ሲመጣ በደመና ከመላእክት ጋር ሲመጣ፣ እዛ ደመናው ላይ ተነጥቀን፣ ምድር ላይ አይደለም እንቀበለው፣ ደመናው ላይ ሄደን እንቀበለዋለን፣ እንገናኛለን። ከተገናኘን በኋላ ሁል ጊዜ በቃ ሁል ጊዜ፣ ከዛ ጊዜ ጀምሮ ሁል ጊዜ ከጌታ ጋር እንሆናለን ነው የሚለው። ስለዚህ የዳኑ ሰዎች ሞተው የነበሩ ጻድቃን ተነስተው በደመና ክርስቶስን ተገናኙት። ቆመው ያሉ ጻድቃን ተለውጠው ተነጠቁና አብረው እዛ ደመና ተገናኙ። ስለዚህ አሁን በዚህ ጥቅስ መሰረት ደመናው ላይ ሁል ጊዜ ዳመናው ላይ ቁጭ ብለን እንቀራለን ማለት ነው አይደለም? መጽሐፍ ቅዱስ አንድ ከዚህ አንድ ከዛ ጥቂት ከዚህ ጥቂት ከዛ ስለሆነ አንድ ጥቅስ ላይ ብቻ መቆም የለብንም፣ መቀጠል አለብን። ሌላ ጥቅስ ደግሞ ከዚህ ቀጥሎ ምንድን ነው የሚሆነው የሚለውን መጠየቅ አለብን። በዮሐንስ ወንጌል ሄደን ምዕራፍ 14 ላይ ሄደን ስንመለከት ዮሐንስ ወንጌል ምዕራፍ 14 ላይ ሄደን ስንመለከት ከቁጥር አንድ ጀምሮ ስናይ ዮሐንስ ወንጌል ምዕራፍ 14 ከቁጥር አንድ ጀምሮ፣ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም እመኑ፣ ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲያስ ባይሁን ባልኋችሁ ነበር ስፍራ አዘጋጅላችሁ ዘንድ ይሄዳለሁና፣ ሄጄም ስፍራ ባዘጋጀሁት እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ ወደ እኔም እወስዳችኋለሁ። እመጣለሁ የመምጣቱ ምክንያት ምንድን ነው? ወደ አዘጋጀው አገር በአባቱ ቤት ወዳለው ወደ አዘጋጀው አገር ሊወስደን ነው የሚመጣው። ስለዚህ መምጣቱ ዳመና ላይ ተንጠልጥሎ ሊቀር አይደለም። ክርስቶስ የመጣ ዋና ምክንያት ጻድቃኖችን እሱን ያመኑትን ብቻ ይዞ ወደ ሰማይ ይዟቸው ሊሄድ ነው የመጣው። ስለዚህ በዚህ መሰረት ተያይዘን ወደ አዘጋጀው አገር እንሄዳለን ማለት ነው። ወደ ሰማያዊ አገር እንሄዳለን ማለት ነው እና ወደ ሰማያዊቷ ቅድስቲቷ አዲስቷ ኢየሩሳሌም እንገሰግሳለን ማለት ነው እና ወደዛ እንገባለን ማለት ነው። ስለዚህ በዚህ መሰረት እንግዲህ መነጠቅ ያስፈለገበት ዋናው ምክንያት ክርስቶስ ስለመጣ ነው። ክርስቶስ ከመጣ በኋላ ተነጥቀን በአየር ላይ እንገናኘዋለን። ከተገናኘነው በኋላ ምድር ላይ አንቀርም፣ ተያይዘን ወደ ሰማይ እንሄዳለን። ከዛስ በኋላ ሰማይ ከሄድም በኋላ ምን ይሆናል ብለን በምንአይበት ጊዜ ራ ዮሐንስ ምዕራፍ 20 ቁጥር አራት ጀምሮ ሄደን ስንመለከት ዙፋኖችም አየው በእነርሱም ላይ ለተቀመጡት ዳኝነት ተሰጣቸው። እንግዲህ ሰማይ ከደረስም በኋላ ዳኝነት ይሰጠናል። መጀመሪያ ዙፋን ይሰጠናል። ከዙፋን ጋር የሕይወት አክሊል ይሰጠናል። ከዛ በዙፋናችን ላይ በእያንዳንዳችን ዙፋን አለን፣ በሰማይ የተዘጋጀ በዙፋናችን ላይ እንቀመጣለን። አሁን ዮሐንስ እያየ እንዳለው ከዛ በኋላ ዳኞች፣ ፈራጆች እንሆናለን። በማን ላይ ነው የምንፈርደው? በሰይጣን እና በተከተሉት እርኩሳን መናፍስቶች ላይ እንፈርዳለን ይላል ጳውሎስ። ሲናገር ብቻ አይደለም ኃጢአተኞች ሆነው የቀሩት ሰዎች ዶሴን እናገላብጣለን፣ ፍርድ እንመረምራለን፣ ፍርዱ ትክክል መሆኑን እናጣራለን ማለት ነው። ስለዚህ ሰማይ ሄደን ስራ መፍታት የለም። ዙፋኖችን ይሰጡናል። በዙፋናችን ላይ አክሊላችንን፣ ሽልማታችንን እንቀበላለን። ከዛ በኋላ የዳኝነት ስራ እንሰራለን። እና ስለዚህ ስለ ኢየሱስ ክርስቶስ ምስክርና ስለ እግዚአብሔር ቃል የሞቱ ሰዎች ሁሉ፣ ወይም ጌታን አምነው ታማኝ ሆነው እስከ መጨረሻ ለአውሬውና ለምስሉ ያልሰገዱ ምልክቱን በግንባሩና በእጃቸው ላይ ያልተቀበሉትን አየውኝ። ከክርስቶስ ጋር ሺህ ዓመት ኖረው ነገሱ። አንድ ሺህ ዓመት እዛ በሰማይ እንኖራለን ማለት ነው። እንኖራለን፣ እንነግሳለን። ደግሞ ንግሥ በዓል አላለ። እና ምድር ላይ አይደለም። ይሄ ንግሰ በዓል ሰማይ ላይ ነው ንግሰ በዓሉ። ተነጥቀን ከሄድም በኋላ ከእሱ ጋር ሁል ጊዜ እንሆናለን ነው የሚለው። ስለዚህ አንድ ሺው ዓመት ጊዜ በሰማይ የምንነግስበት ጊዜ እንደሆነ እናያለን። የቀሩት ሙታን ግን ሺው ዓመት እስከሚፈጸም በሕይወት አልኖሩም። የቀሩት እነዚህ ሙታን ሞተው ያሉ ኃጢአተኞች ማለት ነው። ሞተው ያሉ ኃጢአተኞች ሺው ዓመት እስከሚፈጸም አይነሱም ማለት ነው አይነሱም ። አንድ ሺህ ዓመት እኛ ከሄድን በኋላ አንድ ሺህ ዓመት ምድር ላይ እዚህ የፈራረሰች ምድር ላይ ሬሳቸው ይሆናል ማለት ነው። የቀሩት ሙታን ግን ይህ ሺህ ዓመት እስኪፈጸም ድረስ በህይወት አልኖሩም። ቆሞ ያሉ ኃጢአተኞች ኢየሱስን ያልተቀበሉት በግርማው ይጠፋሉ ነው የሚለው። ራዕይ ዮሐንስ ምዕራፍ 6 ላይ ቁጥር 12 ጀምረ ሄደ የምትመለከትበት ጊዜ ከበጉ ቁጣ ሰውሩን ብለው በዋሻዎች በተራሮች ላይ በተለያየ ጉድጓድ ውስጥ ይደበቃሉ። ድንጋዮችም በላያቸው ይወድቃሉ። እነሱም ውደቁብን ነው የሚሉት እና የሚጸልዩት። ይወድቃሉ፣ ሬሳ ይሆናሉ ምድር ላይ ጨለማ ሆነው እዚሁ ሬሳቸው ይሆናል። ስለዚህ ይሄ ነው እንግዲህ መነጠቅ። ተነጥቀው የሚሄዱ ሰዎች እነማናቸው? የፊተኛው ትንሣኤ ያላቸው ናቸው። የቀሩት ሙታን ግን ይላል ራ ዮሐንስ ምዕራፍ 20 ቁጥር አምስት ላይ የቀሩት ሙታን ግን ይህ ሺው ዓመት እስኪፈጸም ድረስ በሕይወት አልኖሩም። ይህ የፊተኛው ትንሣኤ ነው። ቁጥር 6 በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው። ሁለተኛው ሞት በእርሱ ላይ ስልጣን የለውም። ዳሩ ግን የእግዚአብሔርና የክርስቶስ ካህናት ይሆናሉ። እንዴ ከንግስና ደግሞ በተጨማሪ ከዳኝነት ደግሞ በተጨማሪ የክህንነት ስራ ሁሉ እዛ ሰማይ ላይ በሺው ዓመት ጊዜ እዛ እንሰራለን። ስለዚህ የእግዚአብሔርን የክርስቶስ ካህናት ይሆናሉ፣ የእግዚአብሔርና የክርስቶስ ካህናት ይሆናሉ። ከእርሱም ጋር ይህንን ሺህ ዓመት ይነግሳሉ፣ እዛ ሰማይ ላይ እና ሺህ ዓመት በሰማይ ይነገሳል ማለት ነው። ስለዚህ መነጠቅ የሚለው ቃል እንግዲህ በአንድ ተሰሎንቄ ምዕራፍ አራት ቁጥር አስራ ሰባት ላይ ነው መጽሐፍ ቅዱስ ላይ የተጠቀሰው። ስለዚህ መነጠቅ ደግሞ አስፈላጊ የሆነው ጌታ ኢየሱስ ክርስቶስ በደመና ሲመጣ እሱን ለመቀበል ነው። ከተቀበሉ በኋላ አየር ላይ እዛው አይቀሩም። ተያይዘው ወደ ሰማይ ይወስዳቸውና በአባቱ ቤት ይነግሳሉ፣ ካህናት ይሆናሉ፣ ዳኛ ይሆናሉ እና ሺው ዓመት በሰማይ በደስታ እዛ ያሳልፋሉ። ይላል መጽሐፍ ቅዱስ። እና ሁለተኛው ጥያቄ የወንድማችን ሀብታሙ መነጠቅ መቼ ነው የሚጀምረው ይላል። እና መነጠቅ መቼ ነው የሚጀምረው፣ የሚጀምረው የሚለው አባባል ያው አንተ ስላልከው ነው እንጂ መነጠቅ መቼ ነው የሚሆነው በሚል ብንለውጠው ይሻላል። የሚሆነው መቼ ነው ይሆናል። ከዚህ ቀጥሎ ጀምሮ መነጠቅ ይጀምራል ምናምን የሚባል ትምህርት የተሳሳተ ትምህርት ነው። ትክክለኛው መነጠቅ መቼ ነው የሚሆነው ብለን መውሰድ እንችላለን። መነጠቅ የሚሆነው ኢየሱስ ክርስቶስ ሲመጣ ነው። ኢየሱስ ክርስቶስ ሲመጣ በእርሱ ያመኑ ሰዎች በታላቅ ትንሣኤ ይነሳሉ፣ የማይሞት ሥጋ ለብሰው እዛ ይነጠቃሉ። ቆመው ያሉ ጻድቃኖች ደግሞ ተለውጠው ጌታ ኢየሱስ ክርስቶስ በደመና ወዳለበት ስፍራ ይነጠቃሉ። ስለዚህ መነጠቅ መቼ ነው የሚሆነው የሚለው ጌታ ኢየሱስ ክርስቶስ ሲመጣ ነው። እንግዲህ የመጀመሪያውና የሁለተኛው ጥያቄ የሀብታሙ ወንድማችን ጥያቄ በዚህ ሁኔታ መልሰናል። ወደ ሦስተኛው እናልፋለን። የሶስተኛው ጥያቄ የወንድማችን ሀብታሙ ታላቁ መከራ ምንድን ነው ይላል። ታላቁ መከራ ምንድን ነው? የተዘጋጀው ስለምንድን ነው? ታላቁ መከራ የሚባለው ነገር ምንድን ነው? ይሄ ደግሞ ታላቅ መከራ የተባለው ነገር የተዘጋጀበት ምክንያት ምንድን ነው የሚል ጥያቄ ነው ያቀረበው። እንግዲህ ስለ ታላቁ መከራ በምናነብበት ጊዜ አንድ ታላቅ የሆነ የመከራ ጊዜ እንዳለ መጽሐፍ ቅዱስ አይሸሽገንም፣ ይነግረናል። ስለዚህ መጀመሪያ ታላቁ መከራ ምንድን ነው? በመጀመሪያ የምናገኘው በዳንኤል ምዕራፍ 12 ነው። በዳንኤል ምዕራፍ 12 ከቁጥር አንድ ላይ ሄደን በምንመለከትበት ጊዜ እንደዚህ ይላል፣ በዚህ ዘመን ስለ ሕዝብህ ልጆች የሚቆመው ታላቁ ሚካኤል ይነሳል። ሕዝብ ከሆነ ጀምሮ እስከዚያ ዘመን ድረስ እንደ እርሱ ያለ ያልሆነ የመከራ ዘመን ይሆናል። በዚያ ዘመን በመጽሐፍ ተጽፎ የተገኘ ሕዝብ ሁሉ እያንዳንዱ ይድናል ይላል። እና እንግዲህ ይህንን ክፍል በምንመለከትበት ጊዜ ጠቅላላ ክፍሉን በምናይበት ጊዜ ስለ መጨረሻው ዘመን ነው የሚናገረው ዳንኤል። ምክንያቱም በምዕራፍ 12 ቁጥር ሁለት ላይ ሄደን ብንመለከት ወዲያው ስለ ትንሣኤ ያወራል። ከትንሣኤ ቀደም ብሎ ነው ማለት ነው፣ ታላቁ መከራ የሚሆነው እና ኢየሱስ ከመምጣቱ ትንሽ ቀደም ብሎ የሚሆን ነው ታላቁ መከራ። ምክንያቱም ቁጥር ሁለት ላይ በምድር ትቢያ ውስጥ ካንቀላፉ ብዙዎች ይነቃሉ፣ እኩሌቶቹ ወደ ዘላለም ሕይወት እኩሌቶቹ ወደ እረፍትና ወደ ዘላለም ጉስቁልና ስለሚል ማነው ዳንኤል። ስለዚህ ትንሣኤ ከመሆኑ ወይም ጌታ ኢየሱስ ክርስቶስ ከመምጣቱ ቀደም ብሎ ነው እንግዲህ ይሄ ታላቅ መከራ የሚሆነው ጠቅላላ አሁን ጥብ ሄደን ምዕራፍ አስራ ሁለት ወደታች እየወረድክብት በምትመጣበት ጊዜ ስለ ፍጻሜ ነው የሚያወራው። ስለ ፍጻሜ ዘመን ነው የሚያወራው። ቁጥር አራት ላይ ዳንኤል ሆይ አንተ ግን እስከ ፍጻሜ ዘመን ድረስ ቃሉን ዝጋ፣ መጽሐፉን አትም፣ ብዙ ሰዎች ይመረምራሉ፣ እውቀትም ይበዛል። እንግዲህ ይሄ ዳንኤል ስለ ፍጻሜ ዘመን እያወራ ነው እና ስለዚህ ታላቁ መከራ የሚሆነው በፍጻሜ ዘመን እንደሆነ መጽሐፍ ቅዱሳችን ይነግረናል። ስለዚህ ታላቅ መከራ ይሆናል የመከራው የሚሆነው በፍጻሜ ዘመን እንደሆነ እናያለን። በተለየ ሁኔታ የየትኛው የፍጻሜ ዘመን ወይም በየትኛው ጊዜ የሚለውን ለማየትና ለመረዳት እንግዲህ ወደ ማቴዎስ ምዕራፍ 24 ላይ መሄድ ይኖርብናል። ወደ ማቴዎስ ምዕራፍ 24 ላይ በምንሄድበት ጊዜ በምዕራፍ 24 ላይ ቁጥር 21 እና 22ን ሄደን ስንመለከት ስለ ታላቁ መከራ እዛ ላይ ተጽፎ እናያለን። እና በጣም የሚደንቅ ነገር ነው። ከቁጥር 21 ጀምሮ እናም በማቴዎስ 24 በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከዛ ድረስ ያልሆነ እንዲህም ከቶ የማይሆን ታላቅ መከራ ይሆናል፣ እንዲህም ከቶ የማይሆን ታላቅ መከራ ይሆናል ይላል። እና ቁጥር 22 እነዚያ ቀኖች ባያጥሩ ስጋ ለለበሰ ሁሉ ባልዳነ ነበረ። ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ያጥራሉ፣ ስለተመረጡት ሰዎች ያጥራሉ ይላል። እና ስለዚህ ታላቅ መከራ የሚሆነው በመጨረሻ ዘመን ነው። ማቴዎስ ወንጌል ምዕራፍ 24 ስለ መጨረሻው ዘመን ስለ ክርስቶስ መምጣት ነው የሚያወራው ወይም የሚናገረው። ስለዚህ ክርስቶስ ከመምጣቱ ትንሽ ቀደም ብሎ ታላቅ መከራ እንደሚሆን መጽሐፍ ቅዱሳችን ይናገራል። እንግዲህ ከሰዓት እጥረት አንጻር ዛሬ እዚህ ላይ ማብቃት ግድ ይለናል። በሚቀጥለው ሳምንት ከሚኖሩ ሌሎች ጥያቄዎች ጋር የቀሩትን ጥያቄዎችን ይዘን እንመጣለን። እስከዛው ድረስ የእግዚአብሔር ጸጋና ምሕረት ከሁላችሁ ጋር እንዲሆን እንጸልያለን። ጥያቄ ካላችሁ በመልእክት ሳጥን ቁጥር 145 ላይ በፖስታ ብትልኩልን ወይም ደግሞ በስልክ ቁጥራችን በ0910828182 ላይ ቴክስት ብታደርጉልን ለጥያቄዎቻችሁ መልስ ይዘን ለመቅረብ እንሞክራለን። እግዚአብሔር ይረዳናል። ስለዚህ ስለነበረን ጊዜ ሁሉ እግዚአብሔርን እያመሰገን የዛሬውን ፕሮግራማችን እዚህ ላይ እናበቃለን። የእግዚአብሔር ጸጋና ምሕረት ከሁላችሁ ጋር ይሁን። ደህና ሆኑ።